የኢትዮጵያ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ስርዓተ ቀብር ዛሬ ተፈጽሟል። በስርዓተ ቀብሩ ላይ ተጠባባቂው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ሚኒስትሮች፣ የህዝብ ተወካዮች፣ የአዲስ አበባ ከተማ ነዋሪዎች ተወካዮች ተገኝተዋል። መስቀል አደባባይ በተካሄደ ስነ ስርዓት በተባበሩት መንግስታት የአሜሪካ መንግስት ቋሚ ተወካይ አምባሳደር ሱዛን ራይስ የቤኒን ፕሬዚደንትና የወቅቱ የአፍሪካ ህብረት ሊቀመንበር ዶክተር ቦኒ ያዬ ንግግር አድርገዋል። የኡጋንዳው ፕሬዝደንት ዮሪ ሙሴቬኒ፣ የሩዋንዳው ፕሬዝደንት ፖል ካጋሜ፣ የደቡብ አፍሪካው ፕሬዝደንት ጄኮብ ዙማ እና የደቡብ ሱዳን ፕሬዝደንት ሳልቫኪር ሚያርዴት በተመሳሳይ ንግግር ማድረጋቸው ተዘግቧል። ጠቅላይ ሚኒስትር መለስ በ57 ዓመታቸው ከዚህ ዓለም በሞት የተለዩት በውጭ ሀገር በሕክምና ሲረዱ ቆይተው ነሐሴ 14 2004 ዓ ም መሆኑ ይታወሳል። አድማጮች፣ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ የቀብር ስነ ስርዓት በተመለከተ ሰፊ ዘገባ እናቀርባለን። ዓለም አቀፍ የመገናኛ ብዙኃን ባለሙያዎች ፖለቲከኞችና እርሳቸውን በተለያየ አጋጣሚ ያወቁ ሌሎች በሕይወት እያሉም ቢሆን የቋንቋ ክህሎታቸውን ተናጋሪ አንደበታቸውን ያደነቁባቸው አጋጣሚዎች አሉ። ዛሬ ግን በተመሳሳይ መድረክ የተለያዩ ተናጋሪዎች ይህንን አንጸባርቀዋል። በአዲስ አበባ በተካሄደው የቀብር ስነ ስርዓት ላይ የተገኙ የሀገራት መሪዎችና ተወካዮች ናቸው ጠቅላይ ሚኒስትሩን ያስታወሱት። በፕሬዝዳንት ባራክ ኦባማ የተላከውን የአሜሪካን የልዑካን ቡድን የመሩት በተባበሩት መንግስታት ድርጅት የሀገሪቷ አምባሳደር ሱዛን ራይስ አንዷ ናቸው ስ ከጠቅላይ ሚኒስትር መለስ ዜናዊ ተደናቂ ነገሮች ሁሉ የሚበልጠው የመጠቀ አእምሯቸው ነው። ሁሌም እውቀት መቅሰምን የማያቆሙ ነበሩ። ራሳቸውንና ሌሎችንም ብዙ አስተምረዋል። ነገር ግን አቶ መለስ ብሩህ አእምሮ ያላቸው ጠንካራ ተደራዳሪ፣ የማይረቱ ተከራካሪ ብቻም አልነበሩም። እውቀትን ለማግኘት የሚተጉ ብቻም አልነበሩም። ያልተለመደ በሚባል መልኩ ብልህም ነበሩ። ትልቁን ስዕልና ወደፊት ሊያስከትል የሚችለውን ነገር ማየት የሚችሉ እንደ መንግስትና እንደ ጓደኛ ሳንስማማ የምንቀርባቸው አጋጣሚዎች ነበሩ። በኢኮኖሚ፣ በዲሞክራሲ፣ በሰብአዊ መብቶች፣ በክልላዊ ጸጥታ ወይም ሀገሮቻችን በሚያራምዱት የውጭ ጉዳይ ፖሊሲ ላይ ብንከራከር እንኳን ሁሌም የሚገርሙኝ ሁለት ነገሮች ነበሩ። መለስ በሚወስዱት አቋም ላይ ሁሌም ምክንያታዊ ውሳኔዎቻቸውንም አስበው የሚወስኑ ነበሩ። ይህንን የሚያደርጉትም በርዕዮተ ዓለም ላይ ተመስርተው ሳይሆን ለሚወዷት ምድር የተሻለ ነገር ለማምጣት ባላቸው ራዕይ ላይ ተመስርተው ነበር። በውይይቶቻችንና ክርክሮቻችን ላይ ከእርሳቸው ይገጥመኝ የነበረውን ፈተና አገኛቸው የነበሩ ሀሳቦችንም እጅግ አጣቸዋለሁ፣ ነው ያሉት ሱዛን ራይስ። በቀብር ስነ ስርዓቱ ላይ ከተገኙት በርካታ የአፍሪካ ሀገራት መሪዎች መካከል የአፍሪካ የኢኮኖሚ ሀያላን የሆኑት የናይጄሪያና የደቡብ አፍሪካ ፕሬዚዳንቶች ይገኙበታል። የናይጄሪያው ፕሬዚዳንት ጉድላክ ጆናተን የጠቅላይ ሚኒስትሩ ብቃት ውጤት አምጥተዋል ይላሉ። ሂስትሪ ዊል ሪኮርድ ዛት ፕራይም ሚኒስትር ዜናዊ ዩዝድ ሂዝ ኢሜንስ ጊፍት ኦፍ ኢንተለክት ኤሎኳንስ አንድ ቪዥን ጠቅላይ ሚኒስትር መለስ ዜናዊ በከፍተኛ ደረጃ የታደሉትን ምሁራዊ ብቃት፣ የተዋጣ የንግግር ችሎታና ራእይ ለኢትዮጵያ እድገትና ፈጣን ለውጥ ለማምጣት እንደተጠቀሙ ታሪክ ይመዘግበዋል። በፈተናዎችና በአስቸጋሪ ሁኔታዎች ውስጥ ሆነው እንኳን የጊዜያቸውን አንገብጋቢ ጉዳዮች በቆራጥነትና በእርግጠኝነት ተናግረዋል። እውነተኛ ባለራዕይ የአፍሪካ ልጅ ነበሩ ነው ያሉት የናይጄሪያው ፕሬዝዳንት። የደቡብ አፍሪካው ፕሬዝዳንት ጃኮብ ዙማም የጉድላክ ጆናተንን ሀሳብ አንጸባርቀዋል። አፍሪካ በአየር ንብረት ለውጥ ላይ ባደረገቻቸው ድርድሮችና በሱዳን የሰላም ውይይት እንደዚሁም በሶማሊያ መረጋጋት ለማምጣት በተደረገው ትግል የመሪነት ሚና ተጫውተዋል። መለስ ቀደም ሲል የአማፂ ቡድን ተዋጊ፣ በኋላም የኢትዮጵያ መሪ የሆኑት ባላቸው ከበርካታ ሰዎች የበለጠ ምሁራዊ ብቃት ምክንያት ነው። በሁሉም ዓለም ከሚገኙ የፖሊሲ አውጪዎች ዲፕሎማቶችና ምሁራን ጋር ለመከራከር ዝግጁ ነበሩ። ቡድን ስምንትና ቡድን ሃያን በመሳሰሉ የሀያላን ሀገራት ስብሰባዎች ላይ የሚጋበዙትም በሀገራቸው ትልቅነት ብቻ ሳይሆን በዋነኛነት እርሳቸው በሚያነሷቸው ሀሳቦች ትልቅነት ምክንያት ነበር ነው ያሉት የደቡብ አፍሪካው ፕሬዝዳንት። የጠቅላይ ሚኒስትር መለስ ዜናዊ የቀብር ስነ ስርዓት የተፈጸመው በመንበረ ጸባዎት ቅድስት ስላሴ ካቴድራል ሲሆን ሁሉም ንግግሮች የተካሄዱት ግን ቀደም ሲል በመስቀል አደባባይ በነበረው የመጀመሪያው መርሃ ግብር ነው። በዚሁ ስነ ስርዓት ላይ ቀዳሚ ተናጋሪ የነበሩት ደግሞ የሀገሪቱ ተጠባባቂ ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። የታቀዱ የልማት ፕሮግራሞች ባሉበት እንደሚቀጥሉ አቶ ኃይለማርያም አብራርተዋል። ከውጭ ጉዳይ ፖሊሲ አንጻርም በአቶ መለስ ዜናዊ አመራር ዘመን የተጀመረው አቅጣጫ እንደሚቀጥል አረጋግጠዋል። የተጀመረውን የልማት ስራ ለመቀጠል ከነገ ጀምሮ መረባረብ እንደሚገባም አቶ ኃይለ ማርያም አሳስበዋል። በጠቅላይ ሚኒስትር መለስ ዜናዊ ህይወትና ስራዎች ላይ ምርምር የሚደረግበት ማዕከል እንደሚቋቋምም አቶ ኃይለ ማርያም ይፋ አድርገዋል። የተከበራችሁ የሀገራችን ህዝቦች እናንተው እንደተናገራችሁት ጠቅላይ ሚኒስትር መለስ ዜናዊ በአካል ቢለዩንም የትግል መንፈሳቸው ሁሌም ከኛ ጋር የሚኖር ነው። የፍትሪ መንግስትም ጠቅላይ ሚኒስትር መለስ ዜናዊ ከትምህርት ቤት እድሜያቸው ጀምሮ እስከ ህልፈተ ህይወታቸው ድረስ ያለፉባቸውን ሂደቶችና ያከናወኗቸውን ተግባራት ለተመራማሪዎችም ሆነ ለአዲሱ ትውልድ ተዝቆ የማያልቅ የመማሪያና የመመራመሪያ አውድማ መሆኑን በመገንዘብ ትተውልን የሄዱትን የእርሳቸውን አሻራዎች ለህዝብ ባጠቃላይና ለተተኪ ወጣቱ ትውልድ በተለይ ለንባብ ለጥናትና ምርምር እንዲሁም ለታሪክ መዘክር በሚሆን መንገድ አደራጅቶ የያዘ ማዕከል በአዲስ አበባ ከተማ ለመገንባትና ወደፊትም አጽማቸው በዚህ ማዕከል ውስጥ በተዘጋጀው ስፍራ በክብር እንዲያርፍ ለማድረግ መወሰኑን ለህዝባችን ለመግለጽ እወዳለሁ። የጠቅላይ ሚኒስትር መለስ ዜናዊ የባለቤት ወይዘሮ አዜብ መስፍንም የባለቤታቸውን ራእይ ከግብ ለማድረስ እንደሚሰሩ ተናግረዋል። መለስ ዴሞክራሲ ስለተባለ የሚናገርበት ሳይሆን ሰው ለማስደሰት ወይ ዓለምን ለማስደሰት የሚናገርበት ሳይሆን ዴሞክራሲ የተዋሃደውና ከውስጠ ስብጥናው የመነጨ ስለነበር የኢትዮጵያ ህዝቦችን አንድ ህዝብ የአንድ ህዝብ የበላይነትን የማይቀበል የሌላው ህዝብ የበታችነትን የማይቀበል ሁሉም የኢትዮጵያ ህዝቦች በፍቅርና በመከባበር የሚኖርባትን ኢትዮጵያ ለመገንባት ሌት ተቀን ለፍቶ፣ የኢትዮጵያ ህዝቦች ደግሞ አረጋግጠውለታል። መለስ ለጀመራቸው አላማዎች፣ ራእዮች፣ ስትራቴጂዎች ፖሊሲዎች እስካልተበከሉና እስካልተበረዙ ድረስ እኔም መለስ በጽናት የማምነው የነበረ በኢትዮጵያ ህዝብ የተከማቸ ሀብት ሳይሆን በኢትዮጵያ ህዝብ አቅምና ብርታት ያቀዳቸው አላማዎች እውን ይሆናሉ የሚለው ትልቁ ሀብታችን ህዝባችን ነው የሚለው እውን ለማድረግ ከኢትዮጵያ ህዝብ ጎን ሆኜ የምችለውን ያህል የግሌን አስተዋጽኦ አበረክታለሁ። በቀብር ስነ ስርዓቱ ላይ የተገኙ የሌሎች ሀገራትና ድርጅቶች ተወካዮችም የተሰማቸውን አዘን ገልጸዋል። የጠቅላይ ሚኒስትሩንም ስራዎች አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።